ሰላም ለክሳድከ ግብረ መንፈስ ቅዱስ ኬንያ አዳም ስና ወመንክር ላሀያ ኢየሱስ ክርስቶስ ነቢይ ሐዋርያ አመ ወፃ ስሙ ቴከ ባዲያ መኩሉ ሶሪያ ብፅዋት አይንት ኪያከ ዘርያ